ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በራሱ የእጅ ጽሑፍ የተጻፈ ነው እና ያቺ ራዕይ ይጻፋት ምንድነው? ትንሽ ድርጅት ከፍታለው፣ ሰራተኞች ቀጥራለው፣ 1700 ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል። በዚህ በእርሻው በሚገኘው ገቢ የጎዳና ልጆች እረዳለሁ። ለጎዳና የተዳረጉ እናቶችና አራስ ልጆቻቸውን የሚንከባከበውን የአምላክ ልጆች ተቋም በምሽቱ እናስታውቃችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩምራለው ኤልያስ አስማሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ ልሻገር። 2013 ዓ.ም የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ጣፋንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁን ከ160 በላይ እናቶችን የረዳው አገር በቀሉ ፋውንዴሽን ወላጆች ከጨቅላ ልጆቻቸው ጋር ለስድስት ወራት በአራስ ቤቱ ካቆየ በኋላ በዘላቂነት እንዲቋቋም ድጋፍ ያደርጋል። ከሰሞኑ ተቋሙን ጎብኝቶ ቀጣዩን ዘገባ ልኳል። በተራራቀበት ሰው ሰውን በሚሸሽበት በአስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በአስር ዓመት የልጅነት ዕድሜው የአምላክ የተባለ ወጣት የታየው ርዕይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ይገልጻሉ። የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበረና ይህ ወጣት ልጅ በአስር አመቱ የራሱ የሆነ ራዕይ ይጽፋል። እዚህ ጀርባዬ ላይ እንደምታየው በራሱ የእጅ ጽሑፍ የተጻፈ ነው። እና ያቺ ራዕይ የጻፋት ምንድን ነው? ትንሽ ድርጅት ከፍታለው፣ ሰራተኞች ቀጥራለው፣ አንድ ሰባት መቶ ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል። በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ፣ ዩኒቨርሲቲ ከፍታለሁ፣ አገሬን ከማይምነት ነጻ ወጣለሁ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በአስር ዓመቱ ላይ ከአባቱ ጋር ይነጋገራሉ። እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። ጨገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23ት ዓመቱ ከዚህ አለም በመቅት የአምላክ የልጅነት ርዕዩን ሳያሳካ በአሜሪካ ምድር ይህችን ዓለም በሞት ተሰናበተ አሳዛኙ የእልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ርዕዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ እንግዲህ በዙሪያቸው ያሉ ሰዎች ጓደኞቻቸው ቤተሰቦቻቸው የሆኑ ተመካክለው ለምን ፋውንዴሽን አይቋቋምም ብለው ያስቡና ለአባቱ ያሳያሉ ፋውንዴሽን ቢቋቋሙ? ይሻላሉ። አትሊስት ለመጽናናት ለመታሰቢያም እንደዛ ብለው ለአባትየው ሲያሳዩ አስር ዓመት ላይ የጻፈው ያችን ራእይ፣ አባትየው በክብር አስቀምጧት ነበር እና ፋውንዴሽኑ ከተቋቋመ በእሱ ራእይ ላይ ቢመሰረት ይሻላል በሚል ያችን ራእይ ይሰጣቸዋል። አሁን እዚ ጋር ምታያትን በእጅ ጽሁፉ የጻፋት እና ይሄ ፋውንዴሽን የተቋቋመው በእሱ ራእይ ላይ ነው። ከዚህ የተነሳ ነው ስያሜውም የልጁ ስም የአምላክ ስለሆነ የእሱ ልጆች ናቸው እንደማለት ነው። በዚህ መልኩ የተቋቋመው የአምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋር በመቀናጀት በአራስ ቤቱ እያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው። በጠቅላላ በማማ ሻንጣ 51 ሻንጣውን ይዞ ወደ ማህበረሰቡ የተመለሱ ማለት ነው ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከ ዛሬ ድረስ ትላንት እስከገባችው እና ድረስ መቶ አስር እናቶችን አስተናግደናል በጠቅላላ መቶ ስልሳ አንድ እናቶችን ማለት ነው። ከነዚህ መካከል ሶስት መንቲዎች አሉ መንቲዎች አሉ። ስለዚህ መቶ ስልሳ አራት ህጻናቶችና መቶ ስልሳ አንድ እናቶችን አስተናግደናል በጠቅላላ ወደ ሶስት መቶ ሀያ አምስት እናቶችና ጨቅላ ህጻናቶቻቸውን በጠቅላላ ማለት ነው። ለማስተናገድ የቻለ ፋውንዴሽን ነው። የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊጶስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል። አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው። የማድረስ ስራ ነው። ማድረስ ማለት እዚህ ጋር አምጥተን ለስድስት ወር እናድረሳለን። ለስድስት ወር ስናርስ በተመጣጠነ ምግብ ነው ብናርሰው፣ እና የሚያስፈልጋል እንደ ባህላችን በገንፎ በአጥሚት እናርሳለን። ምክንያቱም ባህላችን ነው እና ስድስት ወር ሲቆዩ ዝም ብለው እንትን ብለው እንዳይቆዩ ይሰለጥናሉ። ስነተዋልዶ ይማራሉ፣ ስለ ጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናደርገው ነገር ምንድነው? ነባር አራሶች አሉ። ነባራ ራሶች ወጥተው ይቀበሏታል። በምን ይቀበሏታል? በእልታ ይቀበሏታል። እኛ አሁን ይህንን እልታ እንዴት ሆኖ አገኘ ነው መሰለህ? እንደ አንዱ ቴራፒ እንግዲህ አንዲትና ስትመጣ መጀመሪያ ላይ አልቅሳ በጣም ተጨንቃ አንገቷን ደፍታ ትመጣለች። ስትወጣ ግን በሳቅና በደስታ ትወጣለች። ስድስት ወር ቀላል አይደለም። በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ህጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለው የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ሲባል ለማመን አልቻልኩም ስትል ባገኘችው እድል መደነቋን ትገልጻለች። እንደ እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምንት ያለሽ አሉኝ። ከነ ልጆች ነው ወይስ ከልጆች ነው? ልጆች ብቻ ነው የሚቀብሉት አልኩት። ከነ ልጆች ነው ልጆችን ልሸጪ ነው አልኳት። በአፊ አውጥቼ ማለት ነው አደለም። ዝናሻ አይማኝ ያለች መጣ ወደዚህ ማለት ነው። ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለችኝና ቤተሰቦች የተሰበሰቡ መሰለኝ ዛኔ ማለት ነው። የተሰማኝን ደስታ ልገልጽ አልችልም። በጣም ነው እንዴት ተደሰትኩት። እና በቃ እስከ ዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው እያየሁት ያለሁት። ሜሮን ሰይፉ አስተያየቷን የሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት። በር ደርሼ በእልልታ ሊቀበሩ ልጆቹ የሰበሰቡ በጣም በጣም ነው። እናቴም አባቴ ሞቱ፣ ግን አባቴና እናቴ ተቀበሉ። ልብስ ሰጡኝ የማይፈልገው ጠንካር ነት ለእኔ ሰጥቶኝ ልጅ እስኮን ድረስ ስድስት ወር ሙለድ እዚ ነኩ እዚህ ቤት እውነት አምላክ ልጅ አልሞትም በይወት አለ። ድሮ ራሴ ጥዬ ነበር ማንነት ጥዬ ነበር ግን አሁን እዚህ ቤት መጥቼ ማንነት ያግኝቻለሁ። ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይ ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነፃ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ስራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ስራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል። መንግስት ጋርም ጫና እንዳለ ብንረዳም፣ ግን እያገለገልን ያለው በአይነቱ ልዩ ነው። ዛሬ የተወለደውን ልጅን የምናገለግለው

ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸውን እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ፣ በቤተሰብ እና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲን፣ ለቀደመው ዘገባ አመሰግናለሁ። ኢትዮጵያውያን ሴቶች ለነፃነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ይገልጻሉ። ኢትዮጵያውያኑ ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር ሀገሪቱ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ ተሳትፎ እንደነበራቸው የሚናገሩት ምሁራኑ ያበረከቱት ሚና በታሪክ ንግርቶች ላይ ጎልቶ እንዳልታየ ይጠቁማሉ። አስማማው ዋዬነ ቀጣዩን ዘገባ በጉዳዩ ላይ አካቷል። ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማኅበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ። ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ሪዮት አለ ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ሪኦት አለም ተከትለው መጽሐፍትን ጽፈዋል። ዲሞንስትሬሽን ወጥተዋል ወይንም ሰላማዊ ሰልፍ አድርገዋል። የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚሄዱት የሚገቡት። እሱ ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወው እና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት ከመስከፈል እስከ መታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ። በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቀኙታል። አሁን ታሪኩ እንደሚነገረው ከሆነ የሰብ አምድርሻ ጥበብ ፍለጋ የነበረው ሁኔታ የኢትዮጵያ አውድ መረዳት እንችላለን። ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞከርበት ሁኔታ እናያለን። በመካከለኛውም ዘመን እሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራ ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም የጌጣ አይቶን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸገራል። በዋጋውን ጠበመት በዘመናዊ ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማ አባልነት አገልግሏል። አጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናት እና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም። ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከአስራ ዘጠነኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸ የሚያደርጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ። ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው፣ ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው፣ ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርአተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከአስራ ዘጠነኛው ክፍለ ዘመን በኋላ የትምህርት የዚህ ዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፒለር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ለምን ይሄ አዲሱን ከተነኛ ክፍለ ዘመን ወዲ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን፣ እንደማንኛውም ማህበረሰብ ቀጥሎ። ግን ሴቶቹን ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደ ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ እነዛ ጥያቄዎች የመነሳት ውጤቶች ነን አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው። የኢትዮጵያውያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመበቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው። ታሪካችን በስርአቱ መመዝገብ አለመቻላችን ፈተናችን ነው። ለዛሬውም ችግራችን ይኸው ነው ያደረሰን እና በስርአቱ መመዝገብና በጊዜው እንቅስቃሴዎቻችንን በሙሉ በስርአቱ ብንመዘገብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መመልክ ቢሆን ባለፉት ሀምሳ፣ ስልሳ ወደ ሰባ አመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን ብዙ እንግዲህ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘገበምና አልተመዘገበም። ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም። በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉም። ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦረል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በአስራ ዘጠኝ ዘጠና ሰባት ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነት አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር፣ እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌም ያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው። ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ ነገር ግን የበለጠ መስራት ያስፈልጋል ይላሉ። በአጠቃላይ ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታል በዩኒቨርስቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን አበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አትሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ኖረናል ብዬ ተስፋ አደርጋለሁ ነው። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸውን ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉም። አንድ ሁለት አርቲክሎች አውድተናል ከዛ ጥናት ላይ አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር። የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይት እና የጠናታዊ ጽሑፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። እንደ ቅብብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። ሶስት አመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶች እና የሴቶችም ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጪትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማስበው። ታሪኩ ላይ በደንብ መሰራት የሚገባው የተሰሩ አሉ ብዙ፣ ግን ብዙ መቀጠል የሚገባው ይመስለኛለን። ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት ስምንት የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነጻነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማውን አመሰግናለሁ። በመቀጠል ደግሞ የዘጠና ስድስተኛው ኦስካር ሽልማትን አበይት እውነቶች እነግራቸዋለን። በአሜሪካ የፊልም ዘርፍ ውስጥ ላቅ ያለ አስተዋጽኦ ላደረጉ ባለሙያዎች ከበሬታ የሚሰጥበት የኦስካር ሽልማት ስነ ስርዓት ትናንት ምሽት ተካሂዷል። የአቶሚክ ቦምብ ፈጣሪው ሮበርት ኦፕናይመርን ታሪክ የዳሰሰው ኦፕናይመር ፊልም በምሽቱ በርካታ ሽልማቶችን ያገኘ ሁኗል። ኦፕናይመር የዓመቱ ምርጥ ፊልም፣ መራሄት፣ ሬድ ተዋናይና ረዳት ተዋናይ ዘርፎችን ጨምሮ በሰባት ዘርፎች አሸናፊ ሁኗል። የፊልሙ አዘጋጅ ክሪስቶፈር ኖላን፣ መሪ ተዋናዩ ኪሊያን መርፊ፣ ረዳት ተዋናይ ሮበርት ዳውኒ ጁኒየር ወርቅ ቅቡን ድል ምልክት ሽልማት ጨብጠዋል። ፑርቲንግስ በተሰኘው ፊልም ላይ ድንቅ ያተዋውን ችሎትዋን ያሳየችው ኤሚ ቶማስ ምርጥ ሴት ተዋናይትነት ሽልማትን አሸናፊ ሁናለች። ዘ ሆልዶቨር በተሰኘው ፊልም ላይ የአንድ ሁለተኛ ደረጃ ትምህርት ቤት ማድቤት ኃላፊን ገጸ ባህሪ ወክላ የተጫወተችው ደቭነ ጆይ ራንዶልፍ የድንቅ ረዳት ተዋናዊ ሽልማት አሸናፊ ሁናለች። ሽልማቱን በተቀበለችበት አፍታ በምሽቱ ከተሰሙት ቀልብ ሳቢ ንግግሮች መካከል አንደኛውን ያሰማችው ደብነይ የየል ትወና ትምህርት ቤት መምሯን ሮን ቫን ሉዊን አመስግናለች። በዚያ መማሪያ ክፍል ውስጥ ብቸኛው ጥቁር ተማሪ ነበርኩ፣ እርሶ ይህንን ተመልክተው በቂ መሆኔን ነግረውኛል በማለት በምርጥ የፊልም አጃቢ ሙዚቃ ዘርፍ ለባርቢ ፊልም ለሰራቸው ሙዚቃ ቤሊ አይሊሽ አሸናፊ ስትሆን በምርጥ የውርስ የፊልም ጽሁፍ አሜሪካን ፊክሽን አሸናፊ ሆኗል። የሽልማት ስነ ስርዓቱ ፖለቲካዊ መልእክቶችም የተላለፉበት ነበረ። አንዳንድ ታዳሚዎች የኪነጥበብ ሰዎች ለተኩስ አቁም የሚል በጋዛ የተኩስ አቁም እንዲደረግ የሚጠይቅ እንቅስቃሴ ደጋፊዎች የሚታወቁበትን ልብስ ላይ የሚጣበቅ ብርቱካናማ ቁልፍ አድርገው ታይተዋል። በናዚ የአይሁዶችን ጭፍጨፋ በተመለከተ የተሰራውና የዓለም አቀፍ ምርጥ ፊልም ዘ ፍ አሸናፊ የሆነው ኢንትረስት ዞን ፊልም አዘጋጅ ጆናታን ግሌዘር እስራኤል ጋዛን መቆጣጠሯን ባወገዘበት ንግግሩ እስራኤልም ሆነ ጋዛ ውስጥ ሕይወታቸውን ያጡ ሰዎች ሰዎችን ከአዎንታዊ ሰብአዊ እሴቶቻቸው የመንጠቅ ተግባር ሰለባዎች መሆናቸውን አጉልቷል። ሽልማቱ ከመጀመሩ በፊት ከአዳራሹ ፊት ለፊት በነበረው በጋዛ ተኩስ አቁም እንዲረጋገጥ በጠየቀው የተቃውሞ ሰልፍ ምክንያት እንግዶች ወደ ስፍራው የሚያደርሳቸውን ጎዳና ለመቀየር ተገድደዋል። በተመሳሳይ 20 days in Mariupol የተሰኘው በምርጥ ዘጋቢ ፊልም ዘርፍ አሸናፊ የሆነው ፊልም አዘጋጅ ስላቭ ቸርኖቭ በሩሲያ ከተወረረችው ሀገሩ ዩክሬን ጋር ተያያዥ መልእክቶችን አስተላልፈዋል። ይህንን ፊልም ባልሰራው እመኝ ነበር የሚል የመጀመሪያው የፊልም አዘጋጅ ሳልሆኑ አልቀርም ያለው ቸርኖቭ ሩሲያ ዩክሬን እንዳታጠቃ ከተሞችን እንዳትቆጣጠርና በሺዎች የሚቆጠሩ ዩክሬናውያንን እንዳትገድል ማድረግ የሚችል ቢሆን ኑሮ ሽልማቱን አሳልፎ ቢሰጥ በወደደ ተናግረዋል። በአጠቃላይ ከሀያ በላይ ሽልማቶች የተሰጡበትን የዘንድሮውን የሽልማት ስነሥርዓት የመራው መድረክ መሪ የቴሌቪዥን ትርኢት አቅራቢው ጂሚ ኬሚል ሲሆን፣ ታዳሚውን በጨዋ ደንብ ሲያዝናና አንዳንዴም በነገር ሸንቆጥ እያደረገ አምሽቷል። ራቁቱን መድረክ ላይ የወጣው ጆን ሲናን ጨምሮ ረዳት የሽልማት ሥነ-ሥርዓት አቅራቢዎችና ሸላሚዎች ጣል ባደረጓቸው አስቂኝ ክዋኔዎች ሰራተኞችና ቀልዶች ከቅርብ ዓመታት ወዲህ ውጥረት ያልተለየውን የሽልማት ስነ ሥርዓት አፍታተውታል። በመቀጠል ደግሞ ኬኔዲ አባተ አጫጭር ስፖርታዊ ሁኔታዎችን ያጋራናል። 13ኛው የአፍሪካ ጨዋታዎች ውድድር አርብ የካቲት 29 ቀን 2016 ዓ.ም በጋና ተጀምሯል። በውድድሩ ላይ ከሚሳተፉ 54 የአፍሪካ ሀገራት አንዷ የሆነችው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ቅዳሜ ዕለት ከአዘጋጇ የጋና አቻው ጋር የመጀመሪያ የምድብ ጨዋታውን አድርጎ 1 ለ0 ተሸንፏል። ብሔራዊ ቡድኑ ሁለተኛ የምድብ ጨዋታውን ነገ ማክሰኞ ከኡጋንዳ ጋር በጋናዋ ኬፕ ኮስት ከተማ የሚያደርግ ይሆናል። በዚሁ ምድብ የተደለደሉት ታንዛኒያና ኡጋንዳ በመጀመሪያ የምድብ ጨዋታቸው አንድ እኩል ተለያይተዋል። በየአራት ዓመቱ ከኦሎምፒክ በፊት የሚካሄደው የአፍሪካ ጨዋታዎች ውድድር ዘንድሮ አትሌቲክስ፣ ዋና፣ ብስክሌትና ቴኒስን ጨምሮ በ29 የስፖርት አይነቶች የሚካሄድ ሲሆን ከነዚህም ስምንቱ በፓሪስ 224 ኦሎምፒክ ላይ የተካተቱ የስፖርት አይነቶች ናቸው። ከአፍሪካ ኦሎምፒክ ኮሚቴዎች ማህበር እና ከአፍሪካ የስፖርት ኮንፌዴሬሽኖች ማህበር ጋራ በመተባበር ውድድሩን ያዘጋጀው የአፍሪካ ህብረት መረጃ ዘመቻ እንደሚያመለክተው ከ4000 በላይ አትሌቶች በውድድሩ ይፋለማሉ። ከየካቲት 29 እስከ መጋቢት 14 ቀን 2016 ዓ ም ለ16 ቀናት በጋና ሶስት ከተሞች በሚካሄደው በዚህ የአፍሪካ ጨዋታዎች ውድድር ላይ ኢትዮጵያ በዘጠኝ የስፖርት አይነቶች ትወዳደራለች። ትናንት በሳንዲያጎ በተካሄደው የጎልድ ካፕ የፍጻሜ ጨዋታ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን የብራዚላቸውን በመርታት ዋንጫውን አንስቷል። የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ማህበር ፌዴሬሽን ኮንካፍ አባላት የሚሳተፉበት የሴቶች ጎልድ ካፕ ወይም የወርቅ ዋንጫ ዘንድሮ እንደ አዲስ የተጀመረ ነው። በዩናይትድ ስቴትስ ሳንዲያጎ በተካሄደው በዚህ የኮንካፍ የሴቶች ጎልድ ካፕ የመጀመሪያ ውድድር ላይ 12 አገራት በሶስት ምድቦች ተከፍለው ተሳትፈ ትናንት እሁድ በተካሄደው የፍጻሜ ጨዋታ ሊንዚ ሆራን በመጀመሪያው የጨዋታ አጋማሽ ባስቆጠረችው ብቸኛ ግብ ዩናይትድ ስቴትስ ብራዚልን አንድ ለዜሮ በመርታት የዋንጫው ባለቤት ሆናለች። በሴቶች ብሔራዊ ቡድን ገናና የሆነችው ዩናይትድ ስቴትስ በውድድሩ የምድብ ጨዋታ በሜዳዋ በሜክሲኮ ሽንፈት ቢገጥማትም በስተመጨረሻ ዋንጫውን አንስታለች። ዩናይትድ ስቴትስ ብራዚልን በውድድር ፍጻሜ ስትገጥም የትናንቱ ለአራተኛ ጊዜ ሲሆን የ2004ና የ2008 ኦሎምፒክ ጨምሮ ከዚህ ቀደም ያደረጓቸውን ሶስት ፍጻሜዎችም ያሸነፈችው ዩናይትድ ስቴትስ ናት። በሚታይበት ከፍተኛ ፉክክር የተነሳ ከሌሎች ሊጎች ይልቅ ተወዳጅ የሆነው የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ላይ ሲደርስ ሶስት ክለቦች ለዋንጫው ይወዳደራሉ። የሳምንቱ የሊጉ ተጠባቂ ጨዋታ በአንፊልድ ሊቨርፑልን ከማንቸስተር ሲቲ አገናኝቶ ጨዋታው አንድ አቻ ተጠናቋል። ምንም እንኳን በአመዛኙ ሊቨርፑል የተሻለ የኳስ ቁጥጥር የነበረው ቢሆንም የአቻ ውጤቱ ከሁለቱ ቡድኖች ይልቅ አርሰናልን ተጠቃሚ አድርጓል። ይህን ውጤት ተከትሎ ቅዳሜ ሁለት ለአንድ ያሸነፈው አርሴናል በ64 ነጥብ ሊጉን ሲመራ ሊቨርፑል በኩል 64 ነጥብ በግብ ተበልጦ ሁለተኛ፣ ሲቲ ደግሞ ከሁለቱ ቡድኖች በአንድ ነጥብ ብቻ ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጠዋል። ሶስቱ ክለቦች ተናንቀው መቀጠላቸው የውድድሩን አጓጊነት ከፍ እንዳደረገው የእግር ኳስ ተንታኞች እየገለጹ ነው። ከአንድ እስከ አራት ባለው ደረጃ ውስጥ በመግባት የሻምፒየንስ ሊግ ቦታን ለማግኘት በሚደረገው ውድድር ደግሞ ከፊት ሆነው የሚፋለሙት አስቶንቪላ ና ቶተናም ትናንት እርስ በርስ ተገናኝተዋል። በ65ኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ የወጣበት አስቶንቪላ በሜዳው አራት ለዜሮ ተሸንፏል። አስቶንቪላ ከሽንፈቱ በኋላም አራተኛ ደረጃን ይዞ የሚገኝ ቢሆንም ከቶተናም ጋር ያላቸው ልዩነት ወደ ሁለት ዝቅ ብሏል። ወጥ አቋም ማሳየት የተሳነው ማንቸስተር ዩናይትድ ኤቨርተንን ለዜሮ በማሸነፍ ስድስተኛ ደረጃ ላይ ይገኛል። ዓለም በጉጉት ሲጠብቀው የነበረው የአንቶኒ ጆሹዋ እና ፍራንሲስ ኑጋኑ የከባድ ሚዛን የቦክስ ፍልሚያ የጆሹዋን ቡጢ መቋቋም የተሳነው ኑጋኑ በሁለተኛው ዙር በዝረራ እጅ ሰጥቶ ተጠናቋል። የቀድሞው የከባድ ሚዛን የዓለም ሻምፒዮን አንቶኒ ጆሹዋ ቅዳሜ የካቲት 30 ቀን በሳውዲ አረቢያ ሪያድ በተካሄደው ፍልሚያ ፍራንሲስ ኑጋኑን በሁለት ዙሮች ሶስት ጊዜ ዘርሮት በማሸነፍ ወደ ክብሩ የመመለስ ጉዞውን አቅንቷል። የ34 ዓመቱ ብሪታንያዊ ማቴው ጆሹዋ እና የ37 ዓመቱ ካሜሩናዊ የቀድሞ የዩኤፍሲ የከባድ ሚዛን ሻምፒዮን ፍራንሲስ ኑጋኑ ባደረጉት ግጥሚያ ከፍተኛውን የማሸነፍ ቅድመ ግምት ጆሹዋ ቢያገኝም ውድድሩ ግን በቀላሉ እንደማይጠናቀቅ ብዙዎች ገምተው ነበር። ሆኖም የጨዋታው አያያዝ ያላማረው የቡጢው ዳኛ ከሁለተኛው ዙር የዝረራ ቡጢ በኋላ አሸናፊነቱን ለጆሹዋ ሰጥቶ ውድድሩን ለማስቆም ተገዷል። ለመፋለምን የመጣሁት አሁንም ተመልሼ ዝግጅቴን ቀጥላለሁ ከዚያም ጊዜው ሲደርስ ለፍልሚያ እመለሳለሁ ሲል የኡሲክና የፊሪን አሸናፊ ለመቅጠም የሚጠባበቀው ጆሹዋ ተናግሯል። ጆሹዋ ለቀጣዩ ድል መራቡን በመግለጽ አስተያየት የሰጠው ቀጣዩ ተፋላሚው ሊሆን እንደሚችል የሚጠበቀው ታይሰን ፊሪ በተመልካቾች ስፍራ ላይ ሆኖ እየተከታተለው ሳለ ባደረገው ንግግር ነው። የጆሹዋ አስተዋዋቂ ኤዲ ሄርንም እንዲሁ እባክህ አሌክሳንደር ኡሲክን አሸንፍ ምክንያቱም የምን ጊዜም ትልቁን ፍልሚያ ታገኛለ በማለት ማለት ለታይሰን ፊውሪ መልእክት አስተላልፏል። ሮይተርስ እንደዘገበው ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ።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 አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከአሜሪካ ድምፅ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ።